በማድመጥ መማር ጤና ይስጥልን ውድ በማድመጥ መማር ተከታታዮች ይህ ወደ ተስፋይቱ ምድር ወደ አውሮፓ የሚሰደዱ አፍሪቃውያን ታሪክ የራዲዮ ድራማ አምስተኛ ክፍል ነው ባለፈው ክፍል ፈርሃኒ እድሜ ልካቸውን አሳ በማጥመድ የሚተዳደሩትን የሱሌን አባት ወደ አውሮፓ ላቀደው ጉዞው ጀልባቸውን እንዲያውሷቸው ለመጠየቅ ሀሳብ አቅርቧል በሌላ በኩል ሊንዳ በአየር መንገዱ ውስጥ ወደ ሁለተኛው አውሮፕላን ለመቀየር በጥድፊያ ላይ ነበረች። ከዛሬው ክፍል ቆዳይ መወንጀያ ነውን ይሰኛል። ተከታተሉት። በቅድሚያ የምንሰማው ሊንዳ የደህንነት መኮንን ባለበት ማንኛውም ብረት ነክ ነገር በሚፈተሽበት የፍተሻ መሳሪያ መካከል ስታልፍ ነው። ወይኔ አምላኬ፣ ዛሬ በረራዬ ሊያመልጠኝ ነው። እቃዎቼ እንደገና ተመለስ እና ሰዎች በኪስሽ ውስጥ ያሉትን ነገሮች ሁሉ አውጪ። ሳንቲሞች፣ ይህ ጌጦች። እኔ እባኮትን፣ እየተጠራ ያለው የእኔ ስም ነው። እየጠሩ ነው፣ እባኮትን። ታዲያ ምን ትጠብቂ ያለሽ? ሂጂ ሂጂ እንጂ። አምላኬ፣ እባክህን፣ እባክህን እርዳኝ። በረሬ እንዲያመልጣኝ አልፈልግ በረሬ ሊንዳ እቃዎቿን ሁሉ በፍጥነት ሰብስባ ወደ መሳፈሪያው በር ሮጠች። በሚያስገርም ሁኔታ ጸሎቷ መልስ አገኝቷል። አውሮፕላን ውስጥ ልክ በመጨረሻ ሰዓት ደረሰች። ገብታ ስትቀመጥ እስቲ ገምቱ ማንን እንዳገኘች? ፍሎሬንስን። ያ ለእሷ ምን አይነት እፎይታ ይሆን? ሊንዳ በአውሮፕላን ማረፊያው የተሰቃየችውን ለአዲሷ ጓደኛዋ ለመናገር ጊዜ አልወሰደባትም። ሆኖም ፍሎሬንስ ስለዛ ምን እንደምትል ከመስማታችን በፊት ፋርሃኒና ሱሌ በባህሩ ወደብ ለሱሌ አባት ሐሚድ ስለ እቅዳቸው ሲያነጋግሯቸው እናድመጥ። በእውነቱ ምንም ሊጨነቁ አይገባም አቶ ሐማድ አውሮፓ ስንገባና ስራ ስንጀምር ከዚህ የተሻለ ጀልባ እንገዛለታል ምን ሆናል ፋርሃኒ እንዲህ ማለት ሞተር ያለው በዛ ላይ ቢፈልጉ ዝናብ ሲጥል ውስጡ የሚተኙበት ጀልባ የዚያን አይነቶቹን ጀልባዎች ያውቋችኋላ በቃ ልክ እንደሱ አይነት ነው ሁሌ አቤት! ለመሆኑ አንተና ጓደኛ ፋራኒ ቀጥ ብላችሁ መጣችሁ የቤተሰባችንን ብቸኛ የኑሮ መተዳደሪያ እንድናጣ ስጠይቁኝ ትንሽ እንኳን አታፍ ደግሞ ስለምንድን ነው የምሰጣችሁ? ወደ ፈረንጅ ሀገር እንድትሄዱበት የምታልሙትን ቅዠት እንድታሳኩ ነው የምሰጣችሁ? ወጣቶቻችን፣ ለመሆኑ አውሮፓ ውስጥ ምን ያዩ ነው የሚመስላቸው? አብዳሃል እንዴ ፋራኒ? የጀልባው ነገር አባቴ ጋር እንደማይሰራ አስጠንቅቅያለሁ። እኔ ስናገር ጥልቅ ቀትበል ስነ ስርዓት የሚባል ነገር ጭራሽ ቀረ። በቃ አይደል እንደዚህ አይነቱን ነገር ነው ከአውሮፓ የምትማረው። አሁን የምላችሁን በጥንቃቄ አዳምጡት። ከአስራ ሁለት ዓመት ዕድሜ ጀምሮ ህይወቴ ከባህር ጋር የተቆራኘ ነው። ባህሩ የመጫወቻ ነው ሄዳ አይደለም። አሁን ሁለታችሁም ከፊት ጥፎ አቶ ሐማድ ምክንያቱም ምናልባት ግልጽ አድርጌ አላስረዳወትም ይሆናል ለምንኛ አንዳንድ ጥፉ። እሺ እሺ፣ ጀርባችሁን ከመጀለጤ በፊት ከፊቴ ጥፉ። ስራ ከመፈለግና አግብቶ ልጆች ከመውለድ ይልቅ የወጣትነት ጊዜያችሁን ስለ አውሮፓ በከንቱ በማለምና ባህር ውስጥ ቅጽር በመገንባት አይነት ቅዠት ታባክኑታላችሁ። ባየር ላይ ምን ተሳስተዋላ። እንደሱ አይደለም የሚባለው ባየር ላይ ቅጽር መገንባት ነው የሚባለው፣ በባህር ውስጥ አይደለም። ጥፉ ብያሽ ጥፉ፣ ብያሽ ፋርሃኒ የሱሌን አባት ወደብ ላይ ትቷቸው ይሄዳል። ይህ ወደ አውሮፓ የሚሄዱን የመጨረሻ ሕልም የሚያከትመው ይሆን? እስቲ አሁን ደግሞ ወደ ሊንዳና ፍሎሬንስ እንመለስ። አጠር ካለ በረራ በኋላ ወደ ጉዟቸው የመጨረሻ ቦታ ደርሰዋል። ሊንዳ ወደ ሀገሪቱ እንድትገባ ፈቃድ ከማግኘቱ አስቀድሞ በኢሚግሬሽኑ ክፍል ሌላ ከፍተኛ የማጣራት ሂደት ይጠብቃታል። ይሁንና አሁን ወደ መጨረሻ መዳረሻዋ ደርሳለች። እናም ፍሎሬንስ ሊንዳን ተቀምጣ ሻይ እንድጠጣ ጋብዛታለች። ፍሎረንስ፣ በጉዞ ያሳለፍኩትም ፈታኝ ሁኔታዎች ሳስባቸው ማመን ያቅተኛል። ይገባኛል። በእውነት ይህ በረራ ለእኔ እንደ ገሃነም እሳት ነው። ፍጹም እንደዚህ መላ ቅጡን ያጣ ይሆናል ብዬ እኮ በምንም አይነት አላሰብኩ። ሊንዳ፣ ምን ነው? በዛ ላይ ሰዎቹ አይቀርቡሽ፣ ጓደኛ የሆኑሽ ሊያምኑሽም ሆነ ሊያናግሩሽ አይፈልጉም። እንኳን ወደ እውነተኛው አውሮፓ በደና መጣሽ። ታውቂያለሽ፣ አንድ አፍሪካዊ ጓደኛ ነበረኝ። እሱ ምን ይል ነበረ መሰለሽ ሁሌ ቆዳዬ ኃጢአት ነውነ ይል ነበር። ምን ማለቱ ነው? በዚህ መልኩ የሚቀርቡን እኮ በቆዳችን ቀለም ምክንያት ነው። ሁሉም ዘረኞች አይደሉም ሆና ቢሆን ኖሮ እኔ አውሮፓዊ ባላገባው ነበር። ሊንዳዬ ገና ከመድረስሽ እነዚህ ሁሉ መጥፎ ገጠመኞች ስለደረሱብሽ አስናለሁ፣ ግን ታውቂያለሽ በአሁኑ ጊዜ እዚህ የበለጠ ለምን እንደሚፈሩ የሽብርተኝነት ጥቃት ይደርስብናል ብለው ነው የሚሰጉት። ምክንያቱ እሱ እንኳን ባይሆን እዚህ ሰዎች ሌላውን በቀላሉ ጓደኛ የሚያደርጉ ወይም የሚቀርቡ አይደሉም ከኛ ሀገር ህዝቦች በተቃራኒ ናቸው። ይህንን ደግሞ መልመድ አለብሽ። ፍሎ ስለ ምክርሽ አመሰግናለሁ። ልጠቀምብሽ ፈልጌ አይደለም። አልገባኝም። ግን ቅር የማይልሽ ከሆነ አንዴ ስልክሽ ልጠቀምበት ይችላል? ችግር አለሁ። ወላጆቼ እንዳይሰጉ ደህና መድረስ ልንገራቸው። ምንም ችግር የለውም። ይኸው ይኸው፣ ይህን ጊዜ እያሰቡ ይሆናል። ችግር የለውም። አትጨናነቂ፣ ደውይላቸው። ችግር የለውም። አመሰግናለሁ ፍሎ፣ በጣም ደግ ነሽ። እርግጠኛ ነኝ ድምጽሽን በስልክ ሲሰሙ እንደሚደሰት እርግጠኛ ነኝ። ሄሎው ማልበል አባዬ፣ ሊንዳ ነኝ። ሊንዳ እግዚአብሔር የተመሰገነ ይሁን። እንዴት ነሽ? ደህና ነኝ አባዬ። ጉዞሽ እንዴት ነበር? ይሄ የማን ቁጥር ነው? በጓደኛዬ ስልክ ነው የማናግረው። ጉዞው ቀላል አልነበረም ሁለተኛው በረራው ሊያመልጣኝ ነበር። እዚህ ሰዎችን በጓደኝነት ለመቅረብ በሞክርም እነሱ ግን ግድ የላቸው። አንቲ ሊንዳ ግን አውሮፓ ቆንጆ ትመስላለች። ሄሎ ሊንዳ፣ በደንብ አትሰሚኝ። የት ሆነሽ ነው የምታናግርኝ? አዝናለሁ አባዬ፣ መሄድ አለብኝ። ለእናቴ ደና መድረሴን ንገራትሽ። ናፍቃችሁኛል። ቻው ቻው። መስመር ላይ ነሽ? አመሰግናለሁ ወላጆች። እዚህ በደህና መድረሴን ሲያውቁ ከጭንቀታቸው ይገላገላሉ። አይደለም አይደለም የኔ ቆንጆ አይደለም ደሱ አይደለም። እኔ ስለ አውሮፓ ልም ከርሽ እዛ ላሉ ሰዎች እዚህ ስለሚያጋጥምሽ አስቸጋሪ ህይወት በፍጹም አትንገሪያቸው፣ ወይም ችግሮች እንዳሉብሽ በፍጹም አታሳውቂ። ሊንዳሞች ምንም ይሁን ምን ያጋጠመሽን ነገር በፍጹም ማወቅ የለባቸው በፍጹም እንዴ! ለምንድን ለምንድን ነው የማልነግራቸው? እነሱ ወላጆቼ ናቸው። በህይወቴ ምን እንዳጋጠመኝ ደግሞ መረዳት ይፈልጋል። ይገባኛል፣ ይገባኛል፣ ምት ይገባኛል። ግን አሁን ምክንያቱን አልነግርሽም። ይልቅ አሁን ያልኩሽን ነገር አስታውሽ። ሚስጥሩ ለምን እንደሆነ በቅርቡ ትደርሽበታል። መሄድ አለብኝ፣ መሄድ አለብኝ። ሹፌሬ እዚህ ደርስ። ሀያይሮ ለሻይ የሚከፈል ነው። መልሱን ደግሞ አንችላለሽ። ችግር የለውም። እንዴ ተማሪ አይደለሽ እንዴ? ሊንዳ አሁንም ስልክ ቁጥር የሚያዝሽን አረጋግጭ የሚያስፈልግ ነገር ሲኖር በቀጥታ ደውልኝ። በእውነት በመታወቂ በጣም ተደስቻለሁ። ደህና ሁኚ ሊንዳ። ደህና ሁኚ ሊንዳ፣ አደራሽን ራስሽን ጠብቂ። እሺ፣ እሺ፣ በጣም ነው የማመሰግነው ብሎ እንገናኛለን። ቻቻው። እሺ፣ እሺ። ፍሎሬንስ ሻንጣዋን ወደ መኪናው ማቆሚያ ስትገፋ ሊንዳ ትመለከታለች። ስትፈራ በህይወቷ ለመጀመሪያ ጊዜዋ ነው። ፍርሃትና ብቸኝነት ተሰምቷታል። የማውቀው ሰው ባገኝ በሚል ተስፋ ዙሪያዋን ታማትራለች። ነገር ግን እዚህ የሰዎች ሁሉ ፊት የባዳ ነው። ወደ ዩኒቨርሲቲዋ የሚወስደውን ባቡር ለመያዝ ለሻዩ ከፍላ አውሮፕላን ማረፊያ ውስጥ ወደሚገኘው ባቡር ጣቢያ ታመራለች። አዲስ የህይወት መንገድ የጀመረችውን ሊንዳን እዚህ ላይ እንተውና ፋራሃኒ ምን እያደረገ እንደሆነ እንስማ። የሱሌ አባት ሐማድ ጀልባቸውን ለማዋስ አሻፈረኝ ካሉት በኋላ ፋራሃኒ በሰዎች በተጨናነቀ ጀልባ ወደ አውሮፓ ለመሰደድ ወስኗል። በዚህ ጊዜ ግን ውሳኔውን በምስጢር ይዟል። ስለ ቅዱ ለቅርብ ጓደኛው ሱሌ እንኳን አልተናገረም። ፋራሃኒና ሌሎቹ በባህር ላይ ብዙ ቀናት ከተጓዙ በኋላ ወደ አውሮፓ የባህር ዳርቻ ለመድረስ ጥቂት ማይሎች ቀርቷቸው የአውሮፓ ጠረፍ ጠባቂዎች ነን ባካችሁ ባካችሁ ተረጋጉ ወደ ውሃ ውስጥ አትዝለሉ ከዚህ በኋላ መኮንኖቻችን ይዘው ይወስዷቸዋል የት ነው የምትወስዱን ወደ አውሮፓ ነው መሄድ የምንፈልገው አውሮፓ ጠገም መድረሳችንን እናውቃለን የጠረፉን ዳርቻ ከዚህ እያየነው የት ነው የምትወስዱን ይህ ጀልባ የደረስበት የአፍሪካ የባህር ክልል ውስጥ ነው ስለዚህ ከየት እንደመጣችሁ ካጣራም በኋላ ወደ መጣችሁበት መልሳችኋለ። መመለስ አንፈልግም፣ ወረቀት የለንም፣ ሀገር አልባነን፣ አንመለሰ። ደና ደና ደና ያን እና አለን። አሁን የማውቀው ነገር በህገወጥ መንገድ ወደ አውሮፓ ለመግባት እየሞከራችሁ እንደነበረ ነው። የእኛ ተግባር ድንበራችን አለመደፈሩ ማረጋገጥ ነው። ለራሳችሁ ደህንነት ስትሉ እባካችሁ እነዚህም መኮንኖች ተባበሩ። አልመለስም! ወደ መጣውበት አልመለስም! ልትልኩኝ አትችሉም። አልመለስም ነው ማሚያ አገኛችሁት? ደና ነው፣ ደና ነው። እሺ፣ አሁን በጥሞና አዳምጡ። ማንም እንዲጎዳ አንፈልግም። ስለዚህ እባካችሁ፣ እባካችሁ ሁላችሁም ተረጋጉ። ጀልባው ላይ እንዳላችሁ ቆዩ። ያኔ ሁሉ ነገር ደና ይሆናል። ፈራኒ በጠረፍ ጠባቂዎች እርዳታ ከመስመጥ ተርፎ ወደማይፈልገው አፍሪካም በግዳጅ መልሰውታል። ሆኖም ወደ አውሮፓ የመሄድ ህልሙን አላቋረጠም። ቀጥሎ ምን ያደርግ ይሆን? እስከዚያው በፌስቡክ ስለ ዘረኝነትና አለመቻቻል የሚሰማችውን ጻፉልን። እንዲሁም የበማድመጥ መማር ዝግጅቶቻችንን በድረገጻችን ዲው ኢ ኤልቢኢ ላይ በድጋሚ ማድመጥ ትችላላችሁ። ደና ሆኖ